ከማህበረሰብ ለማህበረሰብ ጋዜጠኛ ኤልያስ ጉዲሳ ስለ ውልደትና ዕድገቱ የትምህርትና የሥራ ዓለም ጉዞው የስደት ሕይወት ተግዳሮቶችና መልካም ዕድሎች የወደፊት ተስፋና ህልሞቹን አሰናስሎ ያወጋል። አመሰግናለሁ ካስሽ። የተወለድኩት አዲስ አበባ ሳሪስ የሚባል አካባቢ ነው። ለቤተሰቦቼ የመጀመሪያ ልጅ ነኝ። ቤተሰቦቼ ሶስት ወንዶች ልጆች ነው የወለዱት። ያው የመጀመሪያ ልጅ ሆኜ በቤተሰቤ ውስጥ ስላደግኩ ያው በአካባቢ ላይ በተለይ ቤተሰቦቼ በጣም የተለየ ትኩረት እንክብካቤ፣ የተሻለ ነገር ሁሉ እንዲገባኝ አድርገው ነው በጣም በጥሩ ሁኔታ ያሳደጉኝ። እድገት ሁኔታ ምን ይመስላል? ወደ ስራ አለምስ እንዴት ገባ? ሳሪስ አካባቢ ነው ያው እንግዲህ ተወልጄም ያደግኩት የተማርኩት ሰኔ ዘጠኝ የሚባል የህዝብ ትምህርት ቤት ውስጥ ነው እስከ ስምንተኛ ክፍል የተማርኩት። ከዛ በኋላ ንፋስ ስልክ ትምህርት ቤት ውስጥ ተማርኩኝ ሁለተኛ ደረጃ ትምህርቴን። ከዛ በኋላ ውጤት መጥቶልኝ አዲስ አበባ ዩኒቨርሲቲም የመግባት እድል ገጥሞኛል። እንግዲህ ወደ ስራ አለም የመግባት እድል የገጠመኝ በዛን ጊዜ ላይ ነው። ማለት ያው ሁለተኛ ደረጃ ትምህርት ቤት እያለሁ በሚኒ ሚዲያ ውስጥ ሰራ ነበረ። ትምህርት ቤቱንም በመወከል በስነ ጽሁፍ ውድድር በአጠቃላይ ኢትዮጵያ ሁለተኛ ደረጃ ትምህርት ቤቱ ተማሪዎችን ትምህርት ቤትን ወክዬ በመወዳደር ያሸነፍኩበትም ጊዜ ነበረ። በአጋጣሚ ዩኒቨርሲቲ በምማርበት ጊዜ ስነ ጽሑፍ ያለኝን ፍቅር ምጽፋቸውን ድራማዎች የተለያዩ ነገሮችን የሚመለከት በወቅቱ ኢትዮጵያ ሬዲዮ የሚሰራ ምስራቅ ኢልማ የሚባል ቴክኒሽያን ነበረ። የምኖርበት አካባቢ ላይ ቤት ሰርቶ ከተወለድኩበት ሰፈር አንድ ቀበሌ ራቅ ብለው የሚገኙ አያት አሉኝ እና አያቴን ለመጠየቅ ብዙ ጊዜ ይሄዳለኝ። አያቴ ያው ብቻቸውን ነበር የሚኖሩት እና እዛ አካባቢ ላይ በጣም ትልቅ መሬት አላቸው። አካባቢ ላይ በጣም የሚታወቁ ሰው ናቸው እና እዛ አካባቢ እሱ ቤት ሰርቶ ገባ እና እንዲህ ሰው አስተዋወቀኝ። ይሄ ልጅ እንዲህ በስነ ጽሁፍ ጎበዝ ነው እንደዚህ አይነት ተስጦዎች አሉት ሲሉት ስራዎችን እስቲ ያምጣቸው ሌለ ሲለኝ ስራዎቼን እሰጠው ነበር እና በተለይ በዛን ወቅት በጣም ተወዳጅ የነበረው ማለት በአስራ ዘጠኝ መቶ ሰማንያ ዘጠኝ በኢትዮጵያ አቆጣጠር ነው የምነግርህ በጣም ተወዳጅ የነበረ የሬዲዮ ፕሮግራም ነበረ። የቅዳሜ የመዝናኛ ፕሮግራም እና እና ለእሱ የሚሆኑ ድራማዎችን ዝም ብዬ እጽፍ ነበር። ያው አንድ ቀን መስዬ እሰጣቸዋለሁ ምናምን ነገር እና ምስራቅ አጋጣሚ ማግኘቴ በጣም ነበር የገረመኝ እና ለምስራቅ ነገርኩት። ለሬዲዮ የሚሆን ነገር አለኝ፣ ለምስራቅ አሳየዋለሁ እና እሱ ያን ነገር ይመለከተው ነው በጣም ደስ የሚል ጽሁፍ ነው። ደስ የሚል ድራማ ነው። ቆይ እዛ እኛ ጋር የሚሰሩ ማለት የመዝናኛ ፕሮግራም በዛ ነው ወቅት የቅዳሜ ከሰዓት የመዝናኛ ፕሮግራም አዘጋጅ አሁን አሜሪካ ሀገር ነው የሚኖረው ዳንኤል አያሌው ይባላል። እሱ ነበር የሚያዘጋጀው እና ለእሱ ወስደህ እንድትሰጠው እነግረዋለሁ አለኝ። እና አቡነ ጴጥሮስ እጅ ለዳንኤል አያሌው ያንን ጽሁፍ ሰጠዋለሁ እና ዳንኤል ይመለከተዋል። እሱን በጣም ይወደዋል ጽሁፉን እና ድራማውን ይተላለፋል በቅዳሜ መዝናኛ ፕሮግራም ላይ ድራማ። ታዋቂ አርቲስቶች ነበር በወዛን ወቅት የሰሩት የመጀመሪያ ስራዬን። እድሜ እዛኔ ሀያ አመት ነበረ። ድራማው ስለምን ነበር ትረካው እና መጠሪያ ስሙስ ምን ነበር? ድራማው የቤተሰብ ታሪክ ነው። የፍቅር ስቶሪ ያለው የቤተሰብ ታሪክ ድራማ ነበረ በወቅቱ የጻፍኩት እና ያው ልክ እዛ መዝናኛ ላይ እጅግ በጣም የሚወደዱ አጓጊ የሆኑ ድራማዎች ነበር በዛን ወቅት ይተላለፉ የነበሩት እና ከእነሱ መካከል እንግዲህ አንደኛው ነው። ይሄም የቤተሰብ ታሪክ ላይ የሚያተኩር ድራማ ነበረ። ዛ ዳንኤል ሌሎችም ጨምረህ ስራ በጣም ተወዱልሃል አለኝ። ያው ኢትዮጵያ ሬዲዮም በዛን ወቅት ክፍያ ፈጽሞልኛል። የመጀመሪያ በገንዘብ ያገኘሁት ክፍያ እንግዲህ እዛን ጊዜ የተከፈለኝ ክፍያ ነው። ያው እዛኔ ገና የመጀመሪያ ዓመት ውጤት መጥቶልኝ ወደ ዩኒቨርሲቲ የሄድኩበት ጊዜ ነበረ እና እጅግ ነበረ በጣም የተደሰትኩት። የመጀመሪያ ክፍያ ነበር ያገኘሁት። ከክፍያውም በላይ ግን በጣም ያስደስተኝ ነገር በተከታታይ ሶስት ቅዳሜዎች ነበረ ፕሮግራሙ ሄደው እና ድራማው እሱ ለእኔ በጣም ትልቅ ክብር ነበረ። ቤት ውስጥ ጽፋቸው የነበሩት ነገሮች አደባባይ ላይ ወጥቶ ህዝብ አዳምጦት፣ ብዙ ሰዎች አስተያየት ሰጥተው የነበረ በጣም በጣም ኩራት ነበር የተሰማኝ እና በዛ አጋጣሚ ነው እንግዲህ ወደ ፕሬስ የመጣሁበት ምድሜ አጋጣሚ የተፈጠረው። እና ይህን ድራማ የሰማ ሌላ ሰው እንዴ፣ ሊያስ እንደዚህ አይነት ነገር ትሰራለህ እንዴ? ለምን አንድ ሚዲያ ላይ የሚሰራ ጓደኛ አለኝ ነፃ ፕሬስ ላይ እና እዛ ጽሁፍ አታቀርብም ይለኝ እና በዛው ሰሞን አካባቢ ላይ ነፃ ፕሬስ ጋዜጠኞችን ያስተዋውቅኛል እና የተለያዩ በዛን ወቅት በተለይ ወጣቶች ነገሮችን ከሚሰሩ ማለት ነው። በዛን ወቅት ማዶና፣ ፍቅረኞች እንደዚህ የሚባሉ ያሉ እና እነሱ ላይ የተለያዩ ጽሁፎችን እየወሰድኩ ማቅረብ ጀመርኩ። በዛው ነው ሳላውቀው ወደ ፕሬስ ውስጥ ገባሁት። ከዛ በኋላስ ምን ያህል ጊዜ በጋዜጠኝነት ህይወት ውስጥ ቆየህ? በምን አይነት ዘርፍስ ነበር ተሰማርተ የነበረው? የህይወት ጥሬ ለመጻፍ የተፈጠርኩ ሰው ነኝ ብዬ አስብ ነበረ። በጣም ወደዋለሁ። ጋዜጠኝነትን የምወደው ነገር ነው። ብዙውን እድሜን በተለይ አባቴ በጣም አንባቢ ሰው ነው። ብዙዎቹን መጽሐፎች እያነበብኩ ዛሬ ጋር አድርጎ ነበር የፈጠረኝና ሳላቀው የጋዜጠኝነትን ሙያ በጣም የምወደው እና በጣም በፍቅር የወደኩለት ሙያ ነው። እንግዲህ እግዚአብሔር ነገሮችን ሲያስተካከል እና መፈልጋቸው ነገሮችን እንደ ህይወት መንገድ ሊሆኑኝ ሲያዘጋጅ ነው መሰለኝ እንብልክ ከዳንኤልን የሬዲዮ ፕሮግራሙ ካለ በኋላ ነጻ ፕሬስ ውስጥ መጥቼ ሶስት ወር ነው ጽሁፎች ማቅረብ የጀመርኩት። ለሶስት ወራት ሰዎች ጋራ የተለያዩ የነጻ ፕሬስ ጋዜጦች ጋራ ጽሁፎች ማቅረብ ከጀመርኩ በኋላ እንዴ፣ በዛም ወቅት አንድ ነገር አምናለሁ ብቻዬን ለምን አልሞክርም የሚል ተነሳሽነት አለ ውስጤ ዝም ብሎ እና ሶስት ወር ካቀረብኩ በኋላ ለምን የራሴን ነገር አልጀምርም ምናምን ብዬ አሰብኩኝ። በአጋጣሚ በጣም በቅርበት አቀረቡኝ እና በዛች ሶስት ወር ውስጥ እስከ ማዘጋጀት የሚደርስ ኃላፊነት ሁሉ የሰጡኝ ሰዎች ነበሩ። አብርሃም ይባላል በዛን ወቅት አልረሳውም። በጣም በቅርበት ጋዜጣውን በጣም ሳየው እንዴ ለምን እኔስ እዚህ ነገር ውስጥ ለምን ራሴን አልገባም? መጽሐፍ በጣም እወዳለሁኝ አልኩኝና በዛን ወቅት ጓደኞች የነበሩ ሁለት ልጆች ለምን እንደዚህ የራሳችንን ፕሬስ አንጀምርም? አልኳቸው። ጋዜጣ ላይ የሚወጡትን ጽሁፎች ኔ ያውት ስለነበረ እነሱ በጣም ፈቃደኞች የዛና ጀመርን። ልክ እንግዲህ ፕሬስ ውስጥ ከመጣሁ በኋላ በሶስተኛ ወር ከነዛ ከጓደኞቼ ጋር የመጀመሪያውን የራሳችንን ቃል ኪዳን ብለን ስም ሰይመን በማህበራዊ ሕይወት ላይ የሚያተኩር ጋዜጣ ጀመርን ከጓደኞቼ ጋር እና ልክ በአስራ ዘጠኝ መቶ ሰማኒያ ዘጠኝ አመተ ምህረት ማለት ነው። እና እንግዲህ በዛም ጊዜ ትዝ ይለኛል ፕሬስ ራሱ መምሪያ ንግድ ፍቃድ ለወጣ በሄድኩበት ጊዜ የመጀመሪያው በእድሜ ትንሹ የጋዜጣ ባለቤት አንተ ነህ ከአሁን ጊዜ አንተ እስካለህበት ጊዜ ድረስ አንተ ነህ ምናምን ብሎ ፋንታውን መሰለኝ የሚባሉት ሰው እየሆነ የመምሪያው ኃላፊ ከዛ በኋላ ነው እንግዲህ ከጓደኞቼ ግን ብዙ አልቆዩም ሲያዩት ብዙ አትራፊ አይደለም። የፕሬስ ስራ በፍቅር ካልሰራው አንድን ነገር ያው ብዙም ውጤት አይመጣም። እና ልጆቹ የጠበቁት ነገር ስላልሆነ ብዙም ለእኔ ትተውልኝ ሄዱ። ብዙም አንድ አመት ያህል ከኔ ጋር አልቆዩ። እኔ ግን ከገንዘቡ ወይዞት ከሚመጣው ነገር ይልቅ ሁልጊዜ የምሰራው ነገር ያስደስተኝ ነበር በዛ በሰዓት እና እየቆየ ሲመጣ ጋዜጣው በጣም ተወዳጅ እየሆነ መጣ። ከሳምንት አንድ ቀን ወደ ሳምንት ሁለት ቀን ሸጋገር ጀመረ። በኋላ ላይ በ ዘጠና ደግሞ የኢትዮ ኤርትራ ጦርነት ተጀመረ። ያው ከፍተኛ የተለያዩ መረጃዎች የወጡ ስለነበረ በዛን ወቅት ትኩሳት የሚባል ደግሞ ሌላ ሙሉ ለሙሉ በፖለቲካ ጉዳይ ላይ ብቻ የሚያተኩር ሌላ ጋዜጣ ጀመርኩኝ። እሱም ትንሽ ከሄደ በኋላ እጅግ በጣም ስኬታማ እየሆነ መጣ። እንዲሁም ከአንድ ሁለት አመት በኋላ ደግሞ ሌላ ረመጥ የሚባል ደግሞ ሌላ ጋዜጣ እንደዚሁ ጀመርኩኝ። እነዚህ ሁሉ ጋዜጦቼ ተነባቢ እየሆኑ ነበር። እንግዲህ በጣም ቢዚ እየሆንኩ ይመጣወኝ። ሙሉ ትኩረቴን የጋዜጣ ስራ ላይ ማተኮር ጀመርኩ። ሙያውን ለማዳበር ደግሞ በተለይ የበለጠ ስለ ጋዜጠኝነት እንዳውቅ የተለያዩ ኮርሶችን መውሰድ ጀመርኩ። የተለያዩ ቦታዎች የሚሰጡ ስልጠናዎች አሉ እና እነሱ ነገር መውሰድ ጀመርኩ። በኋላ ደግሞ እንደዚሁ ቃል ኪዳንን በሳምንት ሁለቴ ነበረ የምሰራውና ለምን ወደ መጽሄትም አላሳድቀውም ይዘቱን የተለያዩ ነገሮች የሚያካትት አድርጌ ለምን አላደርገውም በሚል ቃልኪዳን መጽሄትን በአስራ ዘጠኝ መቶ ዘጠና አራት በኢትዮጵያ አቆጣጠር ነው የምገልጽልህ። ማቋቋም በጣም ተወዳጅ ነበረ። ከፍተኛ ኮፒ ነበር የሚታተመው ከምገልጽልህ በላይ ማለት፣ በዛን ወቅት በቃ ከፍተኛ ቁጥር ያለው ትልቅ ኮፒ ተብሎ የሚታሰበው ያው የቃል ኪዳን መጽሄት ነበር። እና እንዲያውም እኔ ከወጣው በኋላ እኔም ተከትለው በርካታ መጽሄቶች መጥተዋል። ወደ አሁንም ያሉ አሉ አንዳንዶቹ ያው እኔን ተከትለው ነው። ምክንያቱም የእኔ በጣም ስኬታማ መሆንን ያዩ አንዳንድ ወዳጆቼ ከዛ በኋላ ሌሎች ከትለው መጥተዋል። ዳሪያ ራሴን ሁሉ የሚቆጥሩኝ ሰዎች አሉ። ከዛ በኋላ በሁለት ሺህ ዓመተ ምህረት ሌላ ሮዳስ የሚባል ሌላ መጽሔት እንደዚሁ አቋቋም። ስራው በጣም አደገ። እጅግ በጣም ትልቅ ቢሮዎች ተከራይቼ ኖረ ሰራ የነበረው በርካታ ጋዜጠኞችን በስሬ አቅፌ ትልቅ ሚዲያ መራ ነበረ ግን በሁለት ሺ ሁለት መንግስት የሚዲያ ሞኖፖሊ በዛ ፕሬስ ውስጥ የሚሰሩ ሰዎች እንግዲህ አቅማችንን እያደገ መጣና መንግስትን በአቅምም መጋፋት ጀመርን፣ መሰለኝ ጋዜጣ ያላቸው ሰዎች መጽሔት እንዳያሳትሙ፣ አንዱን ይምረጡ፣ ለምሳሌ መጽሔት ወይ ጋዜጣ የሚል የሆነ አዲስ ህግ አወጣ። በዛ መሰረት እንግዲህ አብዛኞቹን ጋዜጦችን ዘጋሁኝ። ያው ምርጫ ዘጠና ሰባት ላይም የተዘጋ ጋዜጣ ነበረኝ። ምርጫ ዘጠና ሰባትን ተከትሎ ትኩሳት ጋዜጣ ተዘግቶብኛል። ከዛ በኋላ ግን ሌሎቹን ጋዜጦቼን ያቆምኩት መጽሄትና ጋዜጣ ይምረጡ ምናምን ሲባል ያው እንግዲህ ጋዜጦችን ተውኩና ወደ መጽሄት ስራ ውስጥ አተኮርኩኝ። ከዛስ ወደ ስደት ኬንያ እንዴት ልትወጣ ቻልክ? ኬንያስ የስደት ህይወት ምን ይመስል ነበር? ኬንያ የወጣሁት ኢትዮጵያን ፕሬስ ውስጥ የሚሰራ ሰው ሁሉ ነገር አልጋ ባልጋ አይደለም። ህይወት እጅግ በጣም አስቸጋሪ ነው። ፈተናዎች አልነበሩትም ማለት አይደለም። ምክንያቱም ሚዲያውን አቋቁሞ ለህብረተሰቡ ዘንድ ተነባቢ እንዲሆን ወይ ደግሞ ትልቅ የኢኮኖሚ አቅም ለመፍጠር ብዙ መድከም ያስፈልጋል። እነዛን ነገሮች ሁሉ ከፍ ያለው አድርጌያለሁ። በኋላ ደግሞ እጅግ በጣም ስኬታማ ሆኛለሁ በብዙ ነገር ምክንያቱም በኢትዮጵያን ፕሬስ በህይወቴ ላይ በርካታ ለውጦችን አይቼበታለሁ። በጣም የተሻለ ኑሮውን እንድኖር ያደረገኝን ስራ ወይ ደግሞ ገቢ ሁሉ እስከ መፍጠር የደረስኩበት የሚዲያ ዘርፍ መሆን የቻለ ነው እና እንግዲህ መንግስት በአንድ እንትን ተወሰኑ ካለ በኋላ አንደኛው የመንግስት አምባገነንነት መገለጫ ሞር አምባገነንነት ነበረ። ምክንያቱም በፕሬስ ላይ በርካታ ጋዜጠኞች የተሰደዱ ነው። መንግስትን ይተቹ የነበሩ ቃል ኪዳንም የይዘት ለውጦች ማድረግ ፈለግን። ምክንያቱም ምንድን ነው ሁሉንም ነገር እንዲያደርግ በፊት ማህበራዊ ህይወት ላይ ብቻ ነበር እንዲያተኩር ያደረግነው እና በኋላ ላይ የፖለቲካ ጽሁፎችንም ይዞ እንዲወጣ የሚል ሀሳብ አመጣን። ምክንያቱም እንደ በፊቱ በጋዜጣ ፖለቲካውን፣ ማህበራዊውን ለብቻ እንደዚህ ተንት ለያይቶ መስራት አልተቻለም እና ስለዚህ ማህበራዊውንም ፖለቲካውንም የሚይዝ ነገር ይዘን እንውጣ የሚል ነገር መጣ። ያን ነገር ዘንድ በምንሰራበት ጊዜ እንግዲህ መንግስት እጅግ በጣም ደስተኛ አልነበረም። ያው ከዛ በፊት በርካታ ክሶች ነበሩብኝ። በትኩሳት ላይ በምሰራበት ጊዜ በርካታ ጊዜ ፍርድ ቤት ተመላልሻለሁ። የገንዘብ ቅጣት ተጥሎብኛል። የመታሰር እድል ገጥሞኛል። ብዙ ነገሮች ደርሰውብኛል። ግን ከዛ በኋላ ደግሞ መጽሔቱን ከጀመርንና በምንሰራበት ጊዜ ሞር መንግስት አምባገነንነቱ እየጨመረ እንደ ከዚህ በፊቱ በዋስ የምንወጣበትን ነገር ሳይሆን ያው ጋዜጠኞችን ያለምንም ክሶችን እያንዛዛና ነገሮችን እያጋነነ ጋዜጠኞች እስር ቤት የሚወረወሩበትን መንገድ እያሰፋው ስለመጣ እጅግ የሚያስፈራ ጊዜ ነበረ። ዶክመንተሪዎች ሁሉ እየሰራብን መጣ። በተለይ ሁለት ሺህ አስራ አራት የአዲስ አበባ ማስተር ፕላን በፈረንጆቹ ነው የምነግርህ። አዲስ አበባ ማስተር ፕላን እንደ አንድ ቁጣ ሆኖ ኢትዮጵያ ውስጥ ዛሬ መጣውን ለውጥ ለማምጣት እንቅስቃሴው በሚጀምርበት ሰዓት ያንን ሁኔታ እንዘግብ ነበር። የዛም ሰዓት ላይ በዛ ዙሪያ ላይ እንሰራ ነበረ። እስፔሻሊ ደግሞ እኔ የማስተር ፕላኑም ጉዳይ በግል ሕይወት የሚመለከቱ ነገሮች አሉ። በተለይ የአያቴ መኖሪያ አካባቢ ላይ በርካታ መሬቶቿ በግፍ በማይሆኑ በትንንሽ ሂሳቦች፣ በትንንሽ ገንዘቦች ምናምን ነገር በጉልበት የተቀማችበት ነገር እንደሰው ከሚሰማው ከሚነገረውም በላይ ህይወቴ ውስጥ ሆኖ በቅርበት አየው ነበረ። ምክንያቱም በጣም የአያቴን ሀዘኖች አያቸው ነበረ እነዛ መሬቶቿ የምትጠቀምባቸው መሬቶች ተወስደውባት፣ ስርዓቱ ቅርብ ለሆኑ ባለሀብቶች ሲሰጡ አጠገቧ ትልልቅ ህንፃዎች ሲገነቡ በራፉ አካባቢ ላይ በአይኔ በብረቱ እየተመለከትኩኝ ነው እና ለእሷ ቢያንስ የአመት ቀለብ የማይሸምት ገንዘብ ግምት እየተሰጣት አጠገቧ ግን በጣም ትልልቅ ህንፃዎች ሲገነቡ እያየሁኝ ስላደግኩኝም ህይወቴም ስለነበረ በተለይ የዚህ አዲስ አበባ ማስተር ፕላን በጣም እንትን ይለኝ ስለነበረ ብዙዎቹን በዛ ሰዓት ላይ እንቅስቃሴ የሚያረጉት ሰዎች በጣም አገዛቸውም ነበረ። በጣም የምቀርባቸው ነበር። እንግዲህ ምናልባት በደህንነት መስሪያ ቤቱ ይህም ነገር ይታወቅ ነበር መሰለኝ በዛን ሰዓት እና መጽሔታችንም ላይ በጣም እንደዚህ አይነት ነገሮችን ደጋግመን እናወጣ ነበረ። ይሄ ነገር በጣም እንትን ስላለ እንግዲህ በወቅቱ የተለያዩ ፔሶች ላይ የመንግስት ዶክመንተሪ ሰርቶ ለማሰር ሙከራ ሲያደርግ እኔም እንግዲህ እነሱ እጅ ላይ ወድቄ እንደ ከዚህ በፊቱ በዋስ ወይም ላይለቁኝ ይችላሉ፣ ረጅም ጊዜ ፍርድ ቤት ሳያቀርቡኝ በእስር ቤት የሆቴል ሊያልፍ ይችላል ብዬ ስጋት ገባኝ። ምክንያቱም የማያቸው የምሰማቸው ነገሮች አንዳንድ ጋዜጠኞች ላይ በዛን ሰዓት ርዕዮት ላይ ፈጸሙ የነበሩት ነገር ተመስገን ላይ የሆነ የሚነግረን ነገር ነበረ፣ እና ቁጭ ብሎ ሀገር ቤት መጠበቅን እንደምትን ስላልጠበቅኩኝ ከሀገር ወጥቶ መታገል ይሻላል የሚል ነገር ስለወሰንኩኝ ወደ ኬንያ ወጣሁ። እንግዲህ ያው ኬንያ ህይወት በኬንያ ቀላል አይደለም። ሌላ ምክንያቱም እዚህ ጋር በጣም የተመቻቹ ነገሮች ነበሩ በጣም ብዙ የስኬት አማኞቶቹን ያሳልፍኩበትን ሀገር ትቼ ነው ወደ ኬንያ የወጣሁት እና ብዙ ነገሮችን እንደምጠብቃቸው አይደለም። ምክንያቱም ትዳር መስርቼ ልጆች ወልጅ ያለው አራት ልጆች አሉኝ። በዚህ አጋጣሚ እንግዲህ ስለ ልጆቼ አልተናገርኩኝም። በአሁኑ ወቅት የመጀመሪያ ልጄ የሁለተኛ አመት የሐዋሳ ዩኒቨርሲቲ የህግ ተማሪ ናት። ሁለተኛው ልጄ ደግሞ ሀይ ስኩል ተማሪ ሆኗል፣ አስራ አንደኛ ክፍል ነው። ሌሎቹም ደግሞ እንደዚሁ እየተማሩ ነው ያሉት። የሰባትና የስድስተኛ ክፍል ተማሪ ልጆች አሉኝ ወንዶችና ሁለት ሴቶች ልጆች ወልጃለሁኝ እና ያው እንግዲህ ፈልጌው ሳይሆን ሳልፈልግ ነው ልጆቼን ትቻቸው የወጣሁት። ከመጣብኝ ተጽዕኖ፣ ከመጣብኝ የእስር ትእዛዝ አምልጬ ነው ወቅት ወደ እዛ የወጣሁት እና ኬንያ ክለን ከባድ ነበረ። ልጆችን አስባቸው ነበረ። በጣም ብዙ የሚያስጨንቁ ነገሮች ነበሩ። ህይወት እንደሚታሰቡ አይደለም። ግን ዝም ብዬ ቁጭ አላልኩኝም ኬንያም ውስጥ እና ወዲያው እንደገባው አንድ ነገር ነው ያሰብኩት፣ ቢያንስ ትግሉን መቀጠል እንዳለብኝ ስላሰብኩኝ በወቅቱ በሶሻል ሚዲያ ላይ ፔጅ ከፍቼ በወቅቱ የነበረውን ነገር ቀን ውስጥ እስከ በጣም ለረጅም ሰዓት ስጽፍ መረጃዎች ለህብረተሰቡ ሳስተላልፍ ነበረ በዛን ወቅትና፣ እንዲያውም ፔጅ ሁሉ በጣም በብዙ ሺ ተከታዮች ሁሉ ኖሮት በጣም በዛን ሰዓት ላይ በጣም ፖፑላር ሆኖ ነበረ። ለሶሻል ሚዲያ ፔጅ በአሁኑ ወቅት ያው ትቸዋሉ እና የኬንያ ህይወቴ በጣም ከባድ ነበር። ሌላ ህይወት ነው ያየሁት። ማለት ይገጥመኛል ብዬ ያላሰብኩትም ሌላኛው ህይወት ነው። ምክንያቱም ስራ አልነበረም ቁጭ ብለን ነበር የምንኖረው፣ የሰው እጅ ተጠብቆ ነበር የሚኖረው። ትላንትና ሀያ አራት ሰዓት ሙሉ መሮጥ የነበርኩ ልጅ ቁጭ ብዬ ያው የሌሎችን እገዛና ድጋፍ ነበረ ጠብቄ የነበረው እና እጅግ ከባድ ጊዜ ነበረ። ሁለት ዓመት ወደ አስራ አንድ ወር ያህል ኬንያ ቆይቼ እንግዲህ በዓለም አቀፉ የስደተኞች ድርጅት ዩኤንኤችሲአር እገዛ ወደ አውስትራሊያ በሁለት ሺህ አስራ ስምንት ሐምሌ ወር ላይ መምጣት ችያለኝ። ወደ አውስትሬሊያ በሚመጡበት ወቅት ሁልጊዜ ወደ አዲስ ሀገር ሲሰፈር አንድም ተግዳሮቶች አሉ፣ በሌላም በኩል ደግሞ መልካም አጋጣሚዎች አሉ። የአውስትሬሊያ ተሞክሮ እና ያለው ህይወትስ ምን ይመስላል? ከሀገር ውጭ ያለውን አኗኗር ህይወት በተመለከተ ከቤተሰቡ ውቼ ውጭ ሀገር የሚኖሩ ቤተሰቦቼ ወንድሜም ጓደኞቼም የሚያወሯቸው አንዳንድ ነገሮች አሉና፣ እኔ መጀመሪያ ውጭ ሀገር ስመጣ አውስትራሊያ ስመጣ በጣም ትልቅ ነገር ጠብቄ አይደለም የመጣውት ዋጋ እንደሚያስከፍል አውቀዋለሁ፣ ሁሉ ነገር አልጋ ባልጋ እንደማይሆን አውቀዋለሁ። ስለዚህ ማድረግ ያለብኝ ነገር እራስ የሚገጥሙ ነገሮች ማዘጋጀት ነው። ኢትዮጵያ ያለውን ነገር እዚህም ሀገር መፍጠር ይቻላል። ኢትዮጵያ ውስጥ ስኬትን ማምጣት የቻልኩት ከታች ከትንሽ ቦታ ተነስቼ ነው። ትልቅ ቦታ መድረስ የቻልኩት ጠንክሬ መስራት አለብኝ፣ የዓላማ ጽናት ሊኖረኝ ይገባል የሚሉትን ነገሮች አስቤ ነው የመጣሁት። እና እንዳሰብኩትም አውስትራሊያ እንደመጣሁኝ ቀጥታ ምንድን ነው ማድረግ የጀመርኩት ማንኛውም ስራ ቢሆን ስራ መፈለግ ነው የሚል ነገር ነው ያስቤ ነበረው እና በዛን ወቅት መጀመሪያው ሰፈራ የነበረው ፐርዝ የምትባል ከተማ ነበረ የመጣሁት እና በሁለተኛ ወር እነዚህ ኢትዮጵያውያኖችን ስራ እንዲያስገቡኝ ጠይቄያቸው ፐርዝ ኤርፖርት ውስጥ ስራ አግኝተውልኝ ነበር እና ልክ አውስትራሊያ መጥቼ በሁለተኛ ወር ፐርዝ ኤርፖርት ውስጥ ስራ ጀምሬ የነበረ አውስትራሊያ መጥቼ ደግሞ ቀድሜ በአንድ ወሩ ደግሞ አቶ ታደለ የሚባሉ ሰው የግል ካምፓኒ ነገር አላቸው፣ የክሊነር ካምፓኒ እና እሳቸው ጋር እንዲሁ እሳቸውን በሳምንቱ ነበር የተዋወኳቸው አላቃቸውም። ሰውዬውን በጣም ቀና ኢትዮጵያዊ ናቸው፣ ሰዎች የሚያግዙ ሰው ናቸው። እና የሆነ ቤተክርስቲያን ውስጥ ነው የተዋወኳቸው ለመጀመሪያ ጊዜ እና ወዲያውኑ ቀረቡኝ፣ ወዲያውኑ ወዳጅ አደረጉኝ፣ ወዲያውኑ ጓደኛ አደረጉኝ። ከጎን የነበሩ በእያንዳንዱም ቀን ይመጡ ነበረ፣ ከተማውን ያሳዩ ነበረ። ቤተሰብ የለኝም የአውስትራሊያ ውስጥና ሁሉን ነገር ያደርጉልኝ ነበርና የግል ስራቸውን ሲሰሩም ይዘው ይሄዱ ነበር እና ለምን አልጀምርም አንተ ጋር ስለው ገና እኮ አሁን የመጣኸው ምናምን ሲሉኝ ችግር የለም ብዬ እንደመጣሁም እሳቸው የግል ድርጅት ውስጥ ስራ ጀምሬ ነበር። በአንድ ወሩ በእድለኛ ሆንኩና ደግሞ ሁለተኛ ወር ላይ በአጋጣሚ ሌላ እንደዚሁ አንድ ሰው እንዲሁ አናግሬው ፐርዝ ኤርፖርት ውስጥ ስራ ጀምሬ ነበረ። እሱን ስራ ትቼ ነው እንግዲህ ወደ ሜልበርን ከአራት ወራት በኋላ የመጣሁት። ስመጣ ምንድን ነው ያው አንድ ነገር አስባለሁ። በሙያ ማደግ አለብኝ። ገና በልጅነት ጀምሮ የጀመርኩት ሙያ ነው። ጋዜጠኝነትን በፍቅር የምወደው ሙያ ነው። እሱን ማሳደግ አለብኝ። ልማር ይገባኛል። የራሴን የሆነን ሚዲያዎችን ማቋቋም ይኖርብኛል። እንደዚህ እንደዚህ የሚሉ ሀሳቦች ስለነበሩኝ በአጋጣሚ ያው ሜልበርን መጣሁኝ። ሜልበርን ከመጣው በኋላም ነው እንግዲህ መጽሔቴን የጀመርኩት። ያው መጽሔት ጀምሬ መጽሔት ስራ ያው ብዙ ገንዘብ እንዲያመጣ ብቻ ሳይሆን ቢያንስ በሙያዬ እዚህ ላለው ህብረተሰብ የሆነ ነገር ማበርከት አለብኝ ብዬ አስብ ስለነበረ ነው የስራውን እንግዲህ አራት ህትሞች ወጥተዋል። ያው አምስተኛው በኮቪድ ምክንያት ዘገየ። ባለፉት ዘጠኝ ወራቶች ቪክቶሪያ ክልከላ ውስጥ ስለቆየች ያው መጽሔቶች ደግሞ ሬስቶራንቶች ውስጥ አስቀምጥ ስለነበረ በዛ ምክንያት ቆየ። ከዛ ውጭ ደግሞ ያው ዝቅ ብዬ የተራ የሆነ ስራ ሰርቼ ነበረ እኖር የነበረው እና እሱም ኢትዮጵያ በዚህ ደረጃ ነው ያለው። የኢትዮጵያ ህይወቴ እንዲ ነው ምናምን፣ ውጭ ሀገር ማለት የለብኝም እዚህ ሌላ አለም ነው፣ ይሄ ሌላ ህይወት ነው። ከታች ነው ተነስቶ ከፍ ብሎ መነሳትና ማድረግ የሚቻለው በሚለው መሰረት ፍጹም ሰሪቸው ማላቀው ሞክሬውም የማላቀውም ስራ ነበረ እንግዲህ ስሰራ የቆየሁት እንግዲህ ሁለት አመት ሞላኝ እዚህ ስራ ላይ አሁን ከቅርብ ጊዜ ወዲህ ግን ያው ድርጅቱ ለስራዬ ባለኝ ተነሳሽነት ባሉኝ የተለያዩ እንግዲህ በራሳቸው የሆነ መመዘኛዎች በጣም የተሻለ ሆነው ስላገኙኝ አሁን በቅርቡ የድርጅቱ የሌላ ቅርንጫፍ ማለት ነው ኤሪያ ማናጀር አድርገውኝ በቅርቡ እንግዲህ የድርጅቱ የኤሪያ ማናጀር ሆኜ በመስራት ላይ እገኛለሁ። እንግዲህ ቀላል አይደለም። ገና ህይወት ያበቃል ማለት አይደለም። ብዙ ነገሮች አሉ። መማር አለብኝ። ራሴን እንደ አዲስ ገና ከዚያ ሀገር የህይወት መንገዶች ጋራ መቀየር አለብኝ ብዬ አስባለሁ፣ እና እንግዲህ የአውስትራሊያ በእነዚህ ሁኔታ ነው አሁን እየኖርኩባት ያለውት። አሁን የሚኖሩት አውስትራሊያ ውስጥ ነው። በእርግጥ ከመጣ ባጭር ጊዜ ነው። በቀጣይ ጊዜያቶች ውስጥ አውስትራሊያ ውስጥ የወደፊት የኑሮውን በመልክ ለመምራት ታስባለህ? ከዛ ባሻገርስ የአውስትሬሊያ ለአንተ ምን ማለት ነው? ኢትዮጵያስ በአንተ ህይወት ውስጥ ያላት ስፍራ ምን ይመስላል? መልካም የምትላቸው ወይም ደግሞ አዋኪ ነበሩ በህይወት ስፋት የምትላቸው የኢትዮጵያ ትውስታዎችህስ ምንድን ናቸው? ለእኔ ሀገር ሀገር ነች። የምኖርበትም ሀገር ቢሆን ጥሩ ሀገር ነው። የአውስትራሊያ መንግስትን በዚህ አጋጣሚ በጣም አመሰግነዋለው። በርካታ እድሎችን ሰጥተውኛል። በደንብ ተቀብለውኛል። ወደፊትም ራሴን በጣም ልቀይር ካልኩኝ ብዙ እድሎች ሁሉ አዘጋጅተውልኛል። ምክንያቱም ለእኔ ተብሎ ብቻ ሳይሆን የአውስትራሊያ ሲስተም ለሚመጣ ስደተኛ ተብሎ የተዘጋጀ ነገር ነው። ይሄ አንዱ ጥሩነታቸውን አየዋለሁ ግን አውስትራሊያን ከሀገር ጋር አላወዳድራትም። ሀገር ሀገር ናት። ቢኖራትም ባይኖራትም ማነጻጽራት ሀገር አይደለችም። ሀገር ትናፍቃለች። የልጅነት አስተዳድጌ አድጌ የብዙ ነገር ያሳለፍኩባት፣ ስኬትን ያገኘሁባት፣ ወልጄ ልጆቼን የሳምኩባት፣ ዘመዶቼ ጓደኞቼ ጋር ብዙ ነገር ያሳለፍኩባት ከአይነ ህሊናዬ የማጠፋ ብዙ ነገር በልቤ ውስጥ ያስቀመጨች ናትና ሀገር ሀገርን ያው ማነጻጸር ባልችልም ግን ለሀገር የምመኘው ብዙ ነገር አለ። አውስትራሊያ ውስጥ ምክንያቱም እኔ እዚህ መጥቼ የፈለኩትን ሃይማኖት ማራመድ እችላለው፣ እንደፈለግኩ መኖር እችላለው? ማንም የሚከለክለኝ የለም። ይሄ ጥቁር ነው፣ ኬት መጥቶ ነው፣ ይሄን እያደረገ ያለው ምንድን ነው፣ እያመለከ ያለው ምን አይነት ሰው ነው፣ ዘሩ ምንድን ነው ወይ ብለው አይጠይቁኝም እና ቢያንስ በነጻነት ፈለግኩትን ሀሳቤን ገልጬ በነጻነት ሰርቼ የምኖርበት ሀገር ነው እና አገሬ ላይ በተለይ ከቅርብ ጊዜ ወዲህ የማየው ነገር በጣም ልቤን ይነካዋል። ምክንያቱም አንዳችን ለአንዳችን መከባበር የለም። አንዳችን ለአንዳችን ተባብረን ልንቆም ሲገባን የእኔ ብቻ ነው ትክክል የሚል ወይ ደግሞ የእኔ ሃይማኖት ብቻ ነው ትክክል፣ የምናገረው ቋንቋ ብቻ ነው ትክክል፣ ወይ የእኔ ብቻ ነው ትክክል፣ እንደዚህ የሚሉ ነገሮች ሀገርን የሚያጠፋ ነገር ነው እና ቢያንስ ውጭ ሀገር ካለው በተለይ ይሄ ተሰዶ የሚኖረው እና አገር ቤት ያለው ሕዝብ እያባለ ያለው ውጭ ሀገር ያለው ሕዝብ ከሚኖርበት ሀገር አንጻር ራሱን ቆም ብሎ አይቶ ለሀገሩ ያንን ነገር ቢያስብ እንደዚህ አይነት ነገሮችን ቢተው የሚል ሀሳብ አለኝ። ያው እንግዲህ ምኞት አንደኛው ለሀገሬ በእኩልነት በመተሳሰብ እና የሁሉም ሁሉንም በእኩል የምታይ ሀገር እንድትሆን ለሀገሬ የመኛያለው። በተረፈ ደግሞ ይሄ ሀገር ያደገበትን የተለያዩ እድገቶች ሀገሬ ላይ ቢኖርልኝ ይመኛለው። በተረፈ እንግዲህ ያው እዚህ ሀገር ልጆቼን እየጠበቅኩ ነው ያለሁት። በአሁኑ ወቅት ልጆቼ ወደ አውስትራሊያ እንዲመጡ እንግዲህ በመሀል ኮቪድም ሆኗል እና ያው ትንሽ ፕሮሰሳቸው ዘግቶብኛል። ያው እነሱ መጥተው እዚህ ቢማሩ በጣም ደስ ይለኛል። ከዛ በተረፈ ግን ቀጣይ ህይወቴ አውስትራሊያ ውስጥ ያው ረጅም ጊዜ ይኖራለሁ ማለት አይደለም። ሀገሬ ውስጥ እውነት ትክክለኛ ዲሞክራሲ ስርአት ከተገነባ እውነት ሁላችንም እንደምንመኛት ሀገር የምትሆን ከሆነ በጣም ረጅም ጊዜም ባይሆን በጣም በቅርብ ጊዜ ሀገሬ ብገባና ኑሮዌን ሀገሬ ውስጥ ባደርግ በጣም ደስ ይለኛል። መልካም። ጋዜጠኛ ኤልያስ ጉዲሳ ስለ ቃለ ምልልሱ እናመሰግናለን። እኔም በጣም አመሰግናለው። ኤስቢኤስ የሙያ ባልደረባ ጋዜጠኛ ካሳሁን ሰቦቃና ማርታ ጸጋው ከእናንተ ጋር መስራት ለእኔ ክብርም ኩራትም ነው። በጣም አመሰግናለው። ቤተሰቦቼ በስኬቴም በችግሬም ጊዜ አብረውኝ ስለነበራችሁኝ አመሰግናለሁ። አባቴ አቶ ጉዲሳ ጎረንቶ፣ ወንድሞቼ አሸናፊና ያሬድ ጉዲሳ፣ ልጆቼ ቃልኪዳን፣ ኪዳን ኬና ናኦል ና ሮዳዝ፣ በተለይ እናቴ እኔን ለማሳደግ ብዙ ዋጋ ከፍለሽ ነበር። ይሄ ሳይበቃሽ ዛሬ ልጆቼን በማሳደግና በመንከባከብ ዛሬም ለምከፊው ዋጋ ሁሉ ምስጋናዬ ከቃላት በላይ ነው። በስደት በነበርኩበት ጊዜ ከጎኔ የነበሩ ወዳጆቼ በሙሉ በተለይ ጋዜጠኛ ድልነሳው ጌታ እና ድምፅ ሀያንሻ ሰለሞን በጣም አመሰግናለሁ። አውስትራሊያ ከመጣሁ በኋላም መልካምነታችሁ ሁልጊዜም ከአጠገቤ ያራቀው አቶ ታደለ ፈለቀ፣ ኤልያስ ኪዊ፣ ዳንኤል ዘውዱ፣ ዘውድነሽ፣ ፑሊ፣ ሉላ፣ ክብረአብ እና ሌሎች ከጎኔ የሆናችሁ በአውስትራሊያ በተለያዩ ከተሞች የምትኖሩ ኢትዮጵያን በሙሉ ስማችሁን ባልጠቅስም ምስጋና ይድረስልኝ፣ አመሰግናለሁ ማለት እፈልጋለሁ። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስቢኤስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክን ይጎብኙ።